ባለፈው እሁድ የተካሄደው የአካባቢና የከተማ ምክር ቤቶች ምርጫ አካል የሆነው ምርጫ ነገ እሁድ በተለይ በአዲስ አበባና በደቡብ ክልል እንደሚካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ዘጋቢያችን እስክንድር ፍሬው ከቦርዱ ምክትል ቃል አቀባይ ጋራ አጥር ያለ ቃለ ምልልስ አካሄዶ ተከታዩን ልኳል። አቶ ይስማ ጅሩ በኢትዮጵያ ብሔራዊ ምርጫ ቦርድ የሕዝብ ግንኙነት ማስተባበሪያ ረዳት ኃላፊ በጣም አመሰግናለሁ ስለ ጊዜዎት እንግዲህ አካባቢና የከተማ ምክር ቤቶች ምርጫ ሚያዝያ ስድስት ና አስራ ሶስት እንደሚካሄድ ቀደም ሲልም ተገልጾ ነበር። እንግዲህ የሚያዝያ ስድስቱ ተከናውኗል። ቀጣዩ ምርጫ የፊታችን እሁድ ይካሄዳል። እስቲ ሁለቱን እያነጻጸሩ ይግለጹልን። ሁለት ጊዜ የሚካሄደው ለምንድን ነው? እሁድ ስለሚካሄደው ምርጫ ያብራሩልን መጀመሪያ። አመሰግናለሁ እስክንድር። የሚቀጥለው እሁድ የሚካሄደው ምርጫ የባለፈው እሁድ ያደረግነው የምርጫ አካል ነው። ይኸውም የአካባቢ ምርጫ የምንለው ምርጫ ነው። የአካባቢ ምርጫ ማለት የየአካባቢው የቅርብ የዞን፣ የከተማ አስተዳደር፣ የክፍለ ከተማ፣ የወረዳ እና የቀበሌ ምክር ቤት አባላት ምርጫ የሚካሄድበት የምርጫ አይነት ነው። ስለዚህ አሁን ለምሳሌ በአዲስ አበባ ላይ ተነገ ወዲያ የምናደርገው ምርጫ የወረዳ ምክር ቤት አባላት ምርጫ ነው። ስለዚህ የአካባቢ ምርጫ ነው ማለት ነው። ነገር ግን የሶስት የተለያዩ ምክር ቤት አይነቶችን ምርጫ በአንድ ጊዜ መራጩ ህዝብ አድርግ ማለት የመራጩ ህዝብ በምርጫ እንግዲህ እንዳይዛባበት ነጻ ሆኖ ግልጽ ሆኖ መምረጥ የሚችልበት አሰራር ለመፍጠር ሲባል ነው እንጂ ምርጫው አንድ ነው። ባለፈው ሳምንት የተደረገው የምርጫ አካል ነው። አሁን የወረዳ ምርጫ የምናደርገው ደቡብም ላይ በተመሳሳይ ደቡብ ብሔር ብሔረሰቦችና ህዝቦች ክልል የዞን ምክር ቤት አለው፣ የወረዳ ምክር ቤት አለው፣ የቀበሌ ምክር ቤት አለው። ሶስት የምክር ቤት አይነቶችን በአንድ ቀን ሶስት የተለያዩ የምርጫ የድምፅ መስጫ ወረቀቶች ተሰጥቶት መራጩ ህዝብ ድምፅ ሲሰጥ እንዳይምታታበት፣ ለሁለት የምክር ቤት አባላቶች ምርጫ ካደረገ በኋላ አንደኛውም በሳምንቱ ቢያደርግ የበለጠ ጥሩ አሰራር ይሆንለታል፣ አይደነባበርም ከሚል መነሻ የተዘጋጀ ለጊዜ መርሃ ግብር ነው እንጂ ምርጫው አንድና አንድ ምርጫው ነው። ስለዚህ አሁን የሚቀጥለው እሑድ የምናደርገው ምርጫ የባለፈው በስድስት የተደረገው ምርጫ አካል መሆኑ በግልጽ መታወቅ አለበት። እስክንድር፣ አቶ ይስማ እስቲ ወደ ፊታችን እሑድ ስለሚካሄደው ወይም ከነገር እስቲ በሚካሄደው ምርጫ ላይ እናተኩር። ምን ያህል እጩዎች ይቀርባሉ ወይም ተቃዋሚዎች እጩ ያቀረቡበት ሁኔታ አለ ወይ? በዚህኛው ምርጫ ላይ ለምሳሌ ባለፈው እሑድ ተዘዋውረን እንደተመለከት ነው ለምሳሌ ለአዲስ አበባ ከተማ ምክር ቤት አዲስ አበባን በምሳሌነት በመውሰድ ማለት ነው እጩ ያቀረቡ ተቃዋሚዎች ነበሩ። ነገር ግን ለክፍለ ከተማ ምክር ቤት እጩ ያቀረቡ ተቃዋሚዎች አልነበሩም። በዚህም ተመሳሳይ ይመስለኛል በወረዳ ምክር ቤትም፣ ገዥው ፓርቲ ኢህአዴግ ብቻ ነው እጩዎች ያቀረበው ተቃዋሚዎች አይወዳደሩበትም። እስክንድር እንግዲህ በእኛ በኩል እንደሚታወቀው አዲስ አበባ ላይ ስፔሲፊካሊ ላነሳ ሲመጣው አስራ አንድ የፖለቲካ ፓርቲዎች በዚህ ምርጫ ላይ ይሳተፋሉ። የአሁኑ እሁድ የምናደርገው ምርጫ የባለፈው እሁድ ካደረግነው ምርጫ አንድ ነው ብያሃለው። ባለፈው እሁድ ባደረግነው ምርጫ ለምሳሌ አፋር ላይ ብዙ እጮችን አቅርቦ ለቀበሌና ለወረዳ ምክር ቤት አባላት ምርጫ ያደረገ ተፎካካሪ ፓርቲዎች አሉ። አርዱፍ ለምሳሌ መጥቀስ ይቻላል። አርጎባ ላይ አህድን መጥቀስ ይቻላል። አማራ ላይ ኢዴፍ ለቀበሌ ምክር ቤት ምርጫ እጩዎችን ያቀረበበት ሁኔታ አለ። ሶማሌ ላይ ብትሄድ በሶማሌ ክልልም ለወረዳ እና ለቀበሌ ምክር ቤት ዲልወር የሚባለው ፓርቲ አቅርበዋል። ኦሮሚያ ላይ ቅንጅት ለአንድነትና ለዲሞክራሲ እጩ ያቀረበበት ሁኔታ አለ። አፋር ላይ እንደዚሁ ኢሶዴፓ ለቀበሌ ምክር ቤት አባላት ምርጫ እጩ ያቀረበበት ሁኔታ አለ። ስለዚህ የፖለቲካ ፓርቲዎቻችን በሚወዳደሩበት አካባቢ ላይ ለየትኛው ምክር ቤት መወዳደር አለብኝ የሚለውን የሚወስኑት እነሱ ናቸው። እኛ ግን ለድምፅ አሰጣት ሂደቱ ምቹ እንዲሆን ነው በሁለት የተለያዩ ቀናቶች እንዲደረግ ያደረግነው። ስለዚህ ድምፅ መጫ ወረቀት በሚሰጥበት ጊዜ ህዝቡ እንዳይምታታበት በአንድ ቀን ለሶስት የተለያዩ ምክር ቤቶች መስጠት እንዳያደነጋግረው በሚል ነው እንጂ አንድ ምርጫ ነው። ቅድም እንደነገርኩ አሁንም እንደጠቀስኩል እነዚህ ተፎካካሪ የፖለቲካ ፓርቲዎች እጩዎቻቸውን አቅርበው የተፎካከሩበት ሁኔታ አለ። በባለፈው አሁንም ከነገ ወዲያ የምናደርገው ምርጫ ለምሳሌ ደቡብ ላይ ቅንጅት ለአንድነትና ለዲሞክራሲ ለቀበሌ ምክር ቤት እጩዎችን አቅርቦ እየተወዳደረ ነው ያለው እና የፖለቲካ ፓርቲዎቹ ተሳትፎ በራሳቸው ፍላጎት ላይ የተመሰረተ ነው። በእኛ በኩል ግን አስፈላጊውን ምቹ ሁኔታዎች፣ ሜዳውን የማመቻቸቱ ስራ ተሰርቷል። እጩዎቻቸውን በተለያየ ምክር ቤት ደረጃ ላይ የሚመጥነውን እጩ አቅርቦ መፎካከር ደግሞ የእነሱ ኃላፊነት እና ተግባር ነው። በዚህ መሰረት አብዛኛዎቹ በተለያየ ቦታ ላይ እጩ አቅርበው የተወዳደሩበት ሁኔታ መኖሩን ነው እኔ ያለኝ መረጃ አስገንደር አዲስ አበባን በተመለከተ ግን ለምሳሌ ለወረዳ ምክር ቤት እጩ ያቀረበ ተቃዋሚ ፓርቲ የለም። የገዢው ፓርቲ እጩዎች ብቻ ናቸው የሚቀርቡት። እሁድ እንግዲህ አሁን በሀገር አቀፍ ደረጃ ላይ በአዲስ አበባ ላይ አስራ አንድ የፖለቲካ ፓርቲዎች እጩዎቻቸውን አቅርበው ለከተማ መተዳደር ምክር ቤት አባልነት፣ ለክፍለ ከተማና ለወረዳ ምክር ቤት መወዳደር በሚፈልጉበት የምክር ቤት አይነት ተወዳድረዋል። በየትኛው ምክር ቤት ለዚኛው ምክር ቤት እጩ ማቅረብ አለብህ፣ ለዛኛው ማቅረብ የለብህም የሚል ሀሳብ ከኛ አካባቢ ላይ የሚመጣበት ሁኔታ የለም። ይሄ የእነሱ መብት ነው። ነገር ግን እንደ አጠቃላይ አስራ አንድ የፖለቲካ ፓርቲዎች አዲስ አበባ ላይ ለክፍለ ከተማ ለከተማና ለወረዳ ምክር ቤት አባልነት ለመወዳደር እጩ ማቅረባቸው ነው እኔ ጋ ያለኝ ለጊዜው መረጃ የሚገልጸው። አንድ ከተቃዋሚዎች የሚነሳ ቅሬታ ላንሳ እና በዚህ እናጠቃላለን። አቶ ይስማ፣ ለምሳሌ በሚሊዮኖች የሚቆጠሩ እጩዎች ናቸው ለአካባቢ ምርጫ የሚያስፈልጉት። አንድ ፓርቲ በኢትዮጵያ ደረጃ ባሉ ምክር ቤቶች ሁሉ ለአካባቢ ምርጫ አወዳደራለሁ ካለ እስከ አራት ሚሊዮን እጩዎችን ማቅረብ ይጠበቅበታል። እና ይህ የሆነው ደግሞ በዚህ የውክልና ዲሞክራሲ ዘመን የምክር ቤት አባላት ቁጥር ከሚፈለገው በላይ እንዲበዛ በመደረጉና ይህም ሆነ ተብሎ ተቃዋሚዎቹ ያን ያህል እጩ ማቅረብ እንደማይችሉ ከግምት በማስገባት የተሰራ ስራ ነው፣ እኛን ከተሳትፎ ውጭ ለማድረግ ነው በሚል በተለያየ ጊዜ ከተቃዋሚዎች የሚነሱ ቅሬታዎች አሉ እና ይህንን እንዴት ያዩታል እርስዎ? የየ ምክር ቤት አባላቶቹን የመቀመጫ ብዛት የሚወስነው በየክልሉ ህገ መንግስት መሰረት የሚደረግ ነው። የየክልሉ ህገ መንግስት ህጉ በሚደነግግለት መሰረት በዚህ ክልል ለዚህ ምክር ቤት ይሄን ያህል መቀመጫ ያስፈልጋል ለዚህ ደግሞ ተብሎ የሚወሰነው በየክልሉ ባሉ ህጎች መሰረት ነው። ህግ እንግዲህ የሚያወጣው አካል ነው ህግ የሚያወጣው ህግ የሚያወጣው አካል ያወጣውን ህግ ደግሞ የሚፈጽሙ አካላት እንደኛ አይነት አካላት የተዘጋጀውን ህግ የመተግበር ኃላፊነት ነው ያለብን። ስለዚህ ህጉ በወጣውበት አግባብ ለቀበሌ ምክር ቤት ለወረዳ ምክር ቤት የሚኖረው መቀመጫ እንደ ክልሉ ነባራዊ ሁኔታና ተጨባጭ ሁኔታ አንጻር በማመዛዘን እዛ ያለው ህግ አውጪ አካል የሚያወጣው ነው የሚሆነው። በዚህ ዙሪያ ላይ ለዚህ ቀበሌ ይሄን ያህል፣ ለዚህኛው ይሄን ያህል፣ ለዚህኛው ክልል ይሄን ያህል የሚለውን ጉዳይ እኛ እንደ ምርጫ አስፈጻሚ አካል ይሄ መሆን አለበት የሚል አቅጣጫ አንልም። እነሱ ይሄን ምክር ቤት አባል አለን በዚህ አግባብ ብለው ላቀረቡልን ለዛ ምክር ቤት አባል ለመወዳደር የሚያመቹ ምቹ ያሰራር ሁኔታዎች ህጉ በሚፈቅደው መፍጠር ነው በእኛ በኩል ለሁሉም በዚህ በተቀመጠው ህግ መሰረት ለሚንቀሳቀሱ አካላት ምቹ ሁኔታዎች ፈጥረን በምርጫው ተወዳድረው ህዝብ ውሳኔ እንዲሰጥ የማስቻል ጉዳይ ነው እኛ የምናደርገውና ይሄንኑ ነው እኔ ማለት የሚችለው። እስክንድር፣ አቶ ይስማጅሩ በኢትዮጵያ ብሔራዊ ምርጫ ቦርድ የህዝብ ግንኙነት ማስተባበሪያ ረዳት ኃላፊ በጣም አመሰግናለሁ ስለ ጊዜዎት። በአሜሪካ ድምጽ ሬዲዮ አድማጮች ስም እኔም አመሰግናለሁ እስክንድር።